ገዴ የለም ልቤ ይችላል፣ ችላለሁ የሆን ቢያመኝም ጨክኖ አንችን ሚጠላ እረ እኔስ አንጀት የለ ገዴ የለም ልቤ ይችላል፣ ችላለሁ የሆን ቢያመኝም ጨክኖ አንችን ሚጠላ እረ እኔስ አንጀት የለም